የምግብ ምርትና የሸቀጦች ዋጋ በከፍተኛ ሁኔታ እየጨመረ መምጣቱ በተለይም በአነስተኛ የኑሮ ደረጃ የሚገኙ ወገኖችን በእጅጉ እየጎዳ እንደሆነ አስተያየታቸውን ለዶች ቤሌ የተናገሩ ነዋሪዎች አመልክተዋል። እሺ፣ ሙሉ ሲሳይ ይባላለሁ። ኑሮ ባህርዳር ከተማ ኑሮ በጣም መክበዱ እናንቱ የምንለው ማለት አሁን በፊት 3500 ምንገዛ ውጤፍ ዛሬ 5300 ብር ነው። 420 ብር የሚገዛ ዘይት አሁን 700 ብር። በርበሬ 7 እና የዋጋ ጭማሪው በፍራፍሬ ላይ ሳይቀርብ በአስደንጋጭ ሁኔታ እያደገ መምጣቱን ነው ወይዘሮ ሙሉ የሚናገሩት። ፍራፍሬ አሁን ሁሉም ነገር አሁን ድሮ ሙዝ ሰላሳ ብር ሀያ አምስት ነበር የምንገዛ አሁን አርባ ብር ነው። እሱም ሲገኝ ነው። አሁን ራሱ ብርቱካንም እንደዛ ሰባ ብር ሰማንያ ብር ነው የሚገዛ። ስለዚህ ሁሉም ነገር ኑሮ በጣም በጣም በጣም ከሚገባው በላይ ተሰቅሏል። ወይ መንግሥት ያለውን የመንግስት ሠራተኛውን ደሞዝ አይጨምርም። ያው ባለው ሁኔታ ላይ አሁን ደሞዝ መጨመር ማይቻል በቃ አሁን ሰው በጣም በጣም ተሰቃይቶ ነው ያለ። አንዳንድ ነጋዴዎች ወቅታዊ ጉዳዩን እንደ መልካም አጋጣሚ ቆጥረውታል ባይ ናቸው አስተያየት ሰጭዋ። ከባህር ዳር አርባ ኪሎ ሜትር ያህል ከምትርቀው እና በምርታማነት ከሚታወቀው አዴት አካባቢ አስተያየት የሰጡት ነዋሪም ኑሮ አስቸጋሪ መሆኑን ነው የገለጹት። የኑሮ ወቅታዊ ችግር ሳይሆን ከአምናውና ከዘንድሮ ስናወዳድረው ከፍተኛ ለውጡ ያለው ነው ለምሳሌ ብንወስድ ሰባት መቶ ሶስት ሺ ስድስት መቶ ነበረ። አሁን ግን አራት ሺ ስምንት መቶ ነው ያለ። እንግዲህ ልዩነቱን እየው። እንግዲህ ከአምናው ጋር ስናወዳደር፣ ሳሙና አምና አስራ ሁለት ብር የነበረ ሳሙና ዛሬ ሀያ አምስት ብር ሀያ ስምንት ብር ነው። ምስር፣ ጓያ፣ አተር፣ ባቄላ ምናምን ነገር ስንገፋ አሁን እኛ ከአንድ ሺ አምስት መቶ እስከ ሁለት ሺ ብር ነው ጭም እና አሁን ስታየው በጣም አነስተኛ ኑሮ የሚኖሩ ሰዎች ጠላሽ ጠው የሚተዳደሩት በጣም ከአቅም በላይ የሆነ ኑሮ ነው ያለው አሁን። የገበያ ጥናት ባለሙያዋ ወይዘሮ ጸጋ ዳኝነት፣ ያለውን የሳምንት የዋጋ ጭማሪ ነግረውናል። ጤፍ አሁን ስንት ነው? ጤፍ እኮ አሁን ጥቁር ጤፍ አራት ነበር አራት ከሀምሳ አራት ከስልሳ ጤፉ ማለት ነው ያለ። አሁን ፈርገኛ ጤፍ የሚባል እስከ አራት ሺ ላይ ነበር ቢያንስ ማለት ነው። አሁን ግን አራት ሺ አራት አራት ሳም ለቲ ጤፍ አምስት ሺ ነበር። አሁን አምስት ስልሳ አምስት ሰባ ሽንኩርት ከሀያ ብር ተነስቶ ሰላሳ አምስት ዘኳሎ ከሀያ ሁለት ብር ሀያ ስምንት ብር ዳጉሳ ከሀያ ስምንት ብር አሁን ሰላሳ ሁለት ብር ነው ያለ 2 ከ ብር አሁን አርባ ብር ችግሩን ለማቃለል ዩኒየኖችና ህብረት ስራ ማህበራት ምርት በማሰባሰብ በተመጣጣኝ ዋጋ ለህብረተሰቡ የማድረስ ስራ እንደሚሰራ የአማራ ክልል ግብርና ቢሮ ኃላፊ ዶክተር መለስ መኮንን ሰሞኑ ለጋዜጠኞች ተናግረዋል። ዩኒዮኖቻችን ህብረት ስራ ማህበራቶቻችን ያላቸውን ካፒታል በመጠቀም የሰብል ግብይት እንዲያከናውኑና ምርት እንዲሰበስቡ ከነዚህ ዩኒዮኖችና ና ህብረት ስራ ማህበራቶች ደግሞ የተለያዩ ሸማቾች ህብረት ስራ ማህበሮች አሉ። እነሱ ደግሞ ከዚህ እየወሰዱ በተመጣጣኝ ለማህበረሰቡ እንዲያቀርቡና ኑሮ ውድነቱን በማረጋጋት አስተዋጽኦ ያደርጉ የማድረግ ስራ ይህንን በትኩረት የምንሰራው ነው። የአማራ ክልል የመንግስት ኮሚኒኬሽን ጽህፈት ቤት ዋና ዳይሬክተር አቶ ግዛቸው ሙሉነህ በበኩላቸው አግባብነት የሌለው የዋጋ ጭማሪ የሚያደርጉ ነጋዴዎች የማያዳግም እርምጃ ይወሰድባቸዋል። ጥቆማዎችና መረጃዎች እየመጡ ያሉት ከዚህ ከኑሮ ውድነት ጋር በተያያዘ ችግሮች እንዳሉ መረጃዎች እያመላከቱና ኑሮ ውድነቱን ደግሞ እየፈጠርን ያለነው ኃላፊነት ማይሰማን በንግዱ ዘርፍ የተሰማራን አካላት ነው። ሚቹዋል ትርፍ ነው መኖር መቻል አለብት። የጋራ ሸማቹም እንዳይጎዳ፣ ሻጩም እንዳይጎዳ ይህንን አማክለን መስራት አለብን፣ ማድረግ አለብን። ከዚህ ውጪ ሆን ብለን ምርት እያለ ምርት ምንደብቅ ሆን ብለን ያላግባብ ዋጋ ምንጨምር አካላት፣ አንደኛ የክልሉ መንግስት በቀጥታ እርምጃ ይወስዳል። ማያዳግም እርምጃ ነው የሚወስ። ሁለተኛ ይህንን አጠቃላይ እያደረግን ያለነውን የህልውና ዘመቻ ከማደናቀፍ ተለይቶ አይታይ። አለም ነው መኮንን ለዶቸ ቤሌ ራዲዮ ባህር ዳር